ትራምፕ ቀዳሚ የውጭ ፖሊሲ ግባቸውን በጋዛ እና በዩክሬን ጉዳይ ላይ አድርገዋል። ትራምፕ ቅድሚያ ለአሜሪካ ከሚለው መርሃቸው ጋር ወደ ዋይት ሀውስ ለመመለስ ከገቡት ቃል ያለፈ የዩናይትድ ስቴትስ የውጭ ጉዳይ ፖሊሲ በመጪው አስተዳደራቸው ምን እንደሚመስል እስካሁን ድረስ ዝርዝር መረጃ አልሰጡም። ይሁንና በምርጫው ማሸነፋቸውን ተከትሎ ከተለያዩ መሪዎች ጋር ባደረጓቸው የመጀመሪያ ንግግሮችም በመካከለኛው ምስራቅና በዩክሬን እየተካሄዱ ያሉትን ግጭቶች በፍጥነት ለማስቆም የገቡትን ቃል ቃል ኡን የሚያደርጉበትን እቅድ ማቀዳቸውን ጠቁመዋል። የአሜሪካ ድምጿ የዋይት ሀውስ ቢሮ ኃላፊ ፓትሲ ዊዳ ስኳራ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። ዶናልድ ትራምፕ ቅድሚያ ለአሜሪካ ከሚለው የውጭ ፖሊሲያቸው ጋር ወደ ዋይት ሀውስ ሲመለሱ ጋዛ ውስጥ በእስራኤልና በሐማስ መካከል ያለው ጦርነትና እንዲሁም ሩሲያ በዩክሬን ላይ የፈጸመች ወረራ እንደ ጥላ ገዝፈው ከሚታሰቡ ዓለም አቀፍ ጉዳዮች ውስጥ ናቸው። Nothing will stop me from keeping my word to you, the people. We will make America safe, strong, prosperous, powerful, and free again. ለእናንተ ለህዝብ የገባሁትን ቃል ከመጠበቅ የሚያግደኝ ምንም ነገር የለም። አሜሪካ እንዳግም አስተማማኝ፣ ጠንካራ፣ የበለጸገች ሀያልና ነጻ ሀገር እናድርጋለን። የትራምፕ አስተዳደር የሥልጣን ዘመን እንደ አውሮፓውያን የዘመን አቆጣጠር ጥር 2 2025 ይጀምራል። ይሁን እንጂ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁንና የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን ጨምሮ የተለያዩ የዓለም መሪዎችን ከወዲሁ አነጋግረዋል። ትራምፕ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋርም ተነጋግረዋል የሚለውን ሞስኮ አስተባብላለች። በሌላ በኩል ትራምፕ ጦርነቶችን በፍጥነት አስቆማለሁ ሲሉ በምርጫ ዘመቻቸው ቃል መግባታቸው ይታወሳል። እንደ ተንታኞችም እይታ ያን ቃላቸውን ለማሳካት ጉጉት አላቸው። ቻርልስ ኩፕቻን በዩናይትድ ስቴትሱ ዓለም አቀፍ የውጭ ፖሊሲና ግንኙነቶች የጥናት ተቋም ከፍተኛ ተመራማሪ ናቸው። ኸሪ አፕ ን ፊኒሽ ስ ዎር እንደኔ አስተያየት የመካከለኛው መስራቅ ጉዳይን በተመለከተ መልእክቱ ከአንዳንድ ሁኔታዎች አንጻር ሲታይ ፈጥነህ ይህ ጦርነት ማብቂያ እንዲያገኝ እናደርግ የሚለው ይመስለኛል። የዩክሬኑን ጦርነት በተመለከተ ደግሞ በአጭሩ አቁም የሚል ነው። በአንጻሩ ትራምፕ እነኚህን ጦርነቶች እንዴት እንደሚያስቆሙ እስካሁን አላብራሩም። ሆኖም ለዩክሬን የተሰጠውን በብዙ ቢሊዮን ዶላር የሚሰላ የዩናይትድ ስቴትስ እርዳታ በተመለከተ አጥብቀው ይተቻሉ። የጦርነቱ በፍጥነት ማብቃት ማለትም ዘለንስኪ አይሆንም ሲሉት የነበረውን አገራቸው በብዙ ዋጋ ለመስማማት የምትገደድበትን ሁኔታ ሊመስል ይችላል። ዘለንስኪ ለዚህ ጦርነት ፍትሐዊ ፍጻሜ እንዲበጅለት እንሻለን። የጦርነቱ በፍጥነት ማብቃት ማለት ግን ኪሳራ ማለት እንደሆነ እርግጠኛ ነኝ። በኮሪያ ባህረ ገብ መሬት ላይ ያለው ውጥረት እየተካረረ ባለበት በአሁኑ ወቅት ሰሜን ኮሪያ ሞስኮን ለመርዳት በታለመ እቅድ ወታደሮቿን ወደ አካባቢው መላኳን ተከትሎ የዩክሬኑ ግጭት ሰፊ ጂኦ ፖለቲካዊ አንድምታ ሊኖረው የሚችልበት ሁኔታ እየተፈጠረ ነው። በሌላ በኩል ትራምፕ ጋዛ ውስጥ እስራኤል ከሐማስ ጋር እያካሄደ ይችላለችው ጦርነት ብቻ ሳይሆን መጨረሻው ድረስ ሄደው ለማሳካት ትኩረት ያደረጉበት እቅዳቸው በሁለተኛው ግንባር እስራኤል ሊባኖስ ውስጥ ከሂዝቦላ ጋር እያካሄደች ያለችውን ጦርነትም ይጨምራል። ሐማስና ሂዝቦላ ሁለቱም ቡድኖች የኢራቅ ሸሪኮችና የዓላማዋም አስፈጻሚዎች ናቸው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን በየአቅጣጫው የደቀነችውን ስጋትና አደጋ አይተናል። በአንጻሩ በሰላሙ መስክ እስራኤል የገጠሟትንና ሊስፋፉ የሚችሉ ታላላቅ ዕድሎችን ናያል። ትራምፕ በንግዱ ዘርፍ በተለይም አገራቸው ከቻይና ጋር ባላት የንግድ ልውውጥ ጠንካራ አቋም ወስዳለው ሲሉ ቃል ገብተዋል። የቻይናው ፕሬዚዳንት ሺጂንፒንግ በበኩላቸው ለትራምፕ ባስተላለፉት የእንኳን ደስ ያለው መልእክታቸው የተረጋጋ ጤናማና ዘላቂ ግንኙነት በሁለቱ አገሮች መካከል እንዲኖር የሚል ጥሪ አቅርበዋል። የቻይናዋ የውጭ ጉዳይ ሚኒስትር ቃል አቀባይ ማኦኒንግ፣ ታሪክ እንደሚያሳየው ቻይና እና ዩናይትድ ስቴትስ ከመተባበር እንደሚጠቀሙና ከግጭት የሚያተርፉት ደግሞ ኪሳራ መሆኑን ሺጂንፒንግ ጠቁመዋል። ትራምፕ ሕጋዊ የመኖሪያ ፈቃድ የሌላቸውን ስደተኞች በጅምላ ከሀገር እንደሚያስወጡ በመግለጽ ቃል ገብተዋል። በትላንትና ዕለትም ያንን የገቡትን ቃል እውን ለማድረግ የቀድሞውን የዩናይት ስቴትስ ኢሚግሬሽንና የጉምሩክ ጉዳዮች አስፈጻሚ ዲሬክተር ቶም ሆማንን የመጪው አስተዳደራቸው የድንበር ጉዳዮች የበላይ ኃላፊ አድርገው ሰይመዋል።